የአሜሪካ ድምፅ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ መጋቢት 5 2015 ዓ ም ዝግጅታችን ጀመረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ ኢትዮጵያና ኒጀር አቅንተዋል። ጉዟቸው ምን አንድምታ ይኖረዋል? አሜሪካ የአይኤምኤፍ ትልቁ ባለአክሲዮን ሼርሆልደር ነች። የማዘዝ ማቅማናት ሌሎችንም። የአውሮፓ ሕብረት ራሱ አሜሪካ የምታደርገውን እያየ ነው የሚከተለው። ስለዚህ ለኢትዮጵያ ኢኮኖሚ ከፍተኛ ያጥቅመታለሁ የሰማችኋቸው መሰረቱን እዚህ ዩናይትድ ስቴትስ ያደረገው ፌርፋክስ አፍሪካ ፈንድ ዓለም አቀፍ የኢንቨስትመንት ተቋም ሊቀመንበር የሆኑትን የምጣኔ ሀብት ባለሙያ አቶ ዘመዴነህ ንጋቱን ነው። በሌላ በኩል ብሊንከን በኢትዮጵያ በሚያደርጉት ጉዞ የሰብአዊ መብት ጥሰት ላይ ትኩረት እንዲያደርጉ ሂዩማን ራይትስ ዋች ጠይቋል። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመ መምራት አብሬያቸው የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብ ና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ ጉብኝት ለማድረግ ወደዚያው በማምራት ላይ የሚገኙትን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር በሚኖራቸው ውይይት በአገሪቱ ለተፈጸሙ ሰቆቃዎች ተጠያቂነት የሚኖርበትን ጉዳይ በተመለከተ ዋና የውይይት አጀንዳቸው እንዲያደርጉ ተጠየቀ። የሰብአዊ መብት ተሟጋች ቡድን የሆነው የሁመን ራይትስ ጥያቄውን ያቀረበው ዋሽንግተን ዲሲ በሚገኘው ቢሮ በኩል ዛሬ ማለዳ ባወጣው መግለጫ ነው። እንግዱ ወልዴ ተጨማሪ አለው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ነገ በሚያደርጉት ጉብኝት አገራቸው ከኢትዮጵያ ጋር ያላትን ግንኙነት ማሻሻልን በተመለከተ እንደሚወያዩ ይጠበቃል ያለው የሂውማን ራይትስ ዋች መግለጫ የባይደን አስተዳደር በኢትዮጵያ የሰብአዊ መብትና የሰብአዊ እርዳታን በተመለከተ በቂ መሻሻል ተደርጎ እንደው እየተነጋገረበትና እየገመገመ ነው ብሏል። ይህም መግለጫው እንዳለው በሁለቱ አገሮች መካከል ያለውን ግንኙነት ወደ ተሻለ ደረጃ ለማድረስ አስፈላጊ ነው። በዋሽንግተን ዲሲ የመብት ድርጅቱ ዲሬክተር የሆኑት ሳራ ያገር እንዳሉት ከሁለት ዓመታት በላይ ለሆነ ጊዜ በትግራይና በሌሎችም የኢትዮጵያ ክፍሎች የደረሱ ሰቆቃዎችና እየተፈጸሙ ያሉ የመብት ጥሰቶችን በተመለከተ ዩናይትድ ስቴትስ በሚገባ ታውቃለች። ሳራ ያገር በተጨማሪ እንዳሉት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሚያደርጉት ጉብኝት ሁሉም በጦር የተሳተፉትን ኃይሎች ለፈጸሙት ወንጀል ተጠያቂ ለማድረግ አሜሪካ ግፊት እንደምታደርግ ለማሳወቅ አጋጣሚውን የሚፈጥር ነው። ከእንደ አውሮፓውያን አቆጣጠር 2020 ጀምሮ በተፈጸሙት የጦር ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች በቁጥር ለማስቀመጥ አስቸጋሪ የሆነ ብዛት ያላቸው ሰዎች እና ማህበረሰቦች አሁንም ስቃይ ላይ ናቸው ሲል የሂውማን ራይትስ ዎች መግለጫ አመልክቷል። የሰብአዊ መብት ተከራካሪ ቡድኑ በመግለጫው አያይዞም እነዚህ ተጎጂዎች እንደ አሜሪካ ያሉ የኢትዮጵያ አጋሮች ፍትህን ለማስፈን እና ካሳን ለማግኘት ግፊት እንዲያደርጉ ይጠብቃሉ ብሏል። አሜሪካ ከኢትዮጵያ ጋር ያላት ግንኙነት ወደ ተሟላ ደረጃ ከመድረሱ በፊት እውነተኛ የሆነ ተጠያቂነትን ማስፈን እንደሚገባ ብሊንከን ለኢትዮጵያው ጠቅላይ ሚኒስትር ግልጽ ማድረግ አለባቸው ብሏል ሂማን ራይትስ ዋች በመግለጫው። ካለ ፍትህ የሁከት አዙሪቱና በህግ ተጠያቂነት ያለመኖር የኢትዮጵያን ህዝብ ሰብአዊ መብት ለመጠበቅ የሚደረገውን ጥረት ያዳክመዋል ሲል የሰብአዊ መብት ቡድኑ መግለጫውን ደምድሟል። የብሊንከንን የኢትዮጵያ ጉብኝት አስመልክቶ የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ከሶስት ቀናት በፊት ለዜና ሰዎች በሰጡት መግለጫ ብሊንከን በኢትዮጵያና ኒጀር የሚያደርጉት ጉብኝት አገራቸው ለአፍሪካ እየሰጠች ያለውን ትኩረት የሚያመላክት መሆኑን አስታውቋል። ፕሬዚደንት ባይደን ባለፈው ታኅሳስ የአፍሪካን መሪዎች ዋሽንግተን ዲሲ ላይ ማስተናገዳቸውን ሞሊፊ አስታውሰው በርካታ የዩናይትድ ስቴትስ ባለስልጣናት እና ዜጎች አፍሪካን መጎብኘታቸውን ከመካከላቸውም ቀዳማዊ መቤት ጅል ባይደን፣ የገንዘብ ሚኒስትሯ ጃኔት የለን፣ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ እንደሚገኙበት ጠቅሰዋል። በሁለቱ ወገኖች በኩል ያለውን ግንኙነት ለማጠናከር እና ለማስፋት ሌሎች በርካታ ባለሥልጣናትም ወደ አህጉሪቱ እንደሚሄዱ ሞሪፊ አስታውቀዋል። ሶማሊያ ውስጥ በደቡብ ጌዶ ክልል ባርድሂር ከተማ ትናንት ማክሰኞ ጠዋት በደረሰው የአጥፍቶ ጠፊ የቦምብ ፍንዳታ በርካታ ጉዳቶች መድረሳቸው ተነገረ። ፍንዳታው የደረሰው የከተማይቱ ማዕከላዊ ስፍራ በሚገኘው የባለሥልጣኖች መኖሪያ ሕንፃ ፈንጅ ከተጠመደበት መኪና መሆኑን የአካባቢው ነዋሪዎች ለቪኦኤ የሶማልኛ ክፍል ተናግረዋል። በአደጋው በትንሹ ሁለት ወታደሮች ሳይሞቱ እንዳልቀሩና በርካታ ሰዎችም መቁሰላቸውን ነዋሪው ገልጸዋል። የአልሸባብ ታጣቂ ቡድን ለፍንዳታው ኃላፊነቱን የወሰደው ወዲያውኑ መሆኑ ተመልክቷል። የቦምቡን አደጋ ያደረሰው አጥፍቶ ጠፊ የጸረ አልሸባብ ዘመቻ ላይ ሲወያዩ የነበሩ የክልሉ ባለስልጣናት ወደ ነበሩበት ሕንፃ ፈንጅ የተጠመደበት መኪናውን በቀጥታ ይዞ በመግባት የፈጸመው መሆኑን ቡድኑ በማህበራዊ ሚዲያ ቴሌግራም ላይ ባወጣው መግለጫ አመልክቷል። በደቡባዊ አፍሪካ በሚገኙት የማላዊና ሞዛምቢክ ውስጥ ፍሬዲ የሚል ስያሜ የተሰጠው ከባድ አውሎ ንፋስና ዝናብ ከ190 በላይ ሰዎችን መግደሉ ተነገረ። በአንድ ወር ውስጥ ለሁለተኛ ጊዜ አካባቢውን የደቆሰው ፍሬዲ ትናንት ሰኞ የማላዊ ከተማ በሆነችው ብላንታይር ውስጥ ከባድ ጉዳት የደረሰባቸውን ሰዎች የማፈላለጉ ስራ መቀጠሉ ተሰምተዋል። ከባዱ ነፋስ ነፋስና ዝናብ ማላዊ ውስጥ በትንሹ 99 ሰዎች ሲገድል አጎራባቿ በሆነችው ሞዛምቢክ ውስጥ ያደረሰው የጉዳትና ሞት መጠን አለመታወቁ ተመልክተዋል። እስካሁን 30 አስክሬኖችን አግኝተናል ያሉት አንድ የነፍስ አድን ሠራተኛ ሌሎች ተጨማሪ ሰለባዎችን ለማግኘት እየፈለግን ነው ማለታቸውን ሮይተርስ ዘግቧል። በትንሹ ስልሳ የሚሆኑ አስክሬኖች ብላንታይር ወደሚገኘው ማዕከላዊ ሆስፒታል መጥተዋል ሲል የድንበር የለሹ የሐኪሞች ማኅበር ማስታወቁም ተዘግበዋል። የመቁሰል አደጋ የደረሰባቸው ሌሎች 200 ሰዎችም በሆስፒታሉ ህክምና እየተደረገላቸው መሆኑ ተመልክተዋል። የግብፅ ባለስልጣናት በውጭ ለሚኖሩ ከ20 በላይ ለሚሆኑ ጋዜጠኞች፣ ተቺዎችና የህግ ጠበቆች ፓስፖርት፣ የልደት ምስክር ወረቀትና ሌሎች ሰነዶችን ለመስጠት ፈቃደኛ አለመሆናቸውን ሂዩማን ራይትስ ዋች የተባለ ዓለም አቀፉ የሰብአዊ መብት ተመልካች ቡድን ትናንት ሰኞ ባወጣው መግለጫ አስታውቀዋል። የግብፅ መንግስት በተለያዩ ስድስት አገራት የሚኖሩ ግብፃውያንን አስፈላጊ ሰነዶች የማግኘት ጥያቄ ውድቅ ማድረጉን የገለጸው ቡድኑ የግብፅ መንግስት በውጭ የሚኖሩትን ለመቅጣትና ዝም ለማሰኘት የሚያደርገው ጥረት እያጠናከረ ነው ብለዋል። መሰረቱን በዩናይትድ ስቴትስ ያደረገው ሂዩማን ራይትስ ዋች ሰነዶቻቸውን የተከለከሉ መሆናቸውን የተናገሩ በውጭ ሀገር የሚኖሩ 26 ግብፃውያንን ማነጋገሩን ገልጾ ከእነዚህ መካከል ተቃዋሚዎችን ጨምሮ ጋዜጠኞችና የሕግ ባለሙያዎች እንደሚገኙበት አስታውቀዋል። እንደ አውሮፓ አቆጣጠር በ2014 የግብፁ ፕሬዚደንት አብዱል ፋታ አልሲሲ ወደ ስልጣን ከመጡ በኋላ መንግስታቸው በተቃዋሚዎች ላይ የሚያካሂደውን መጠነ ሰፊ እርምጃ የቀጠለ ሲሆን በሺዎች የሚቆጠሩ ተቃዋሚዎችን ማሰሩ ተዘግበዋል። ስለ ጉዳዩ አስተያየት እንዲሰጡ የተጠየቁት የግብፅ ባለስልጣናት መልስ አለመስጠታቸውን የአሶሲትድ ፕሬስ ዘገባ አመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ፖሊስ በሰላማዊ ሰልፈኞች ላይ የጎማ ጥይቶችና ሌሎች ተተኳሽ መሳሪያዎችን መጠቀሙ በመላው ዓለም እየተለመደና እየጨመረ መጥቷል። ይህም ለብዙ የአይን ጉዳትና አልፎ ተርፎም ለሞት እየዳረገ ነው ሲል አምነስቲ ኢንተርናሽናል ዛሬ ማክሰኞ ይፋ ባደረገው ጥናት አስጠንቅቀዋል። መሰረቱን በለንደን ያደረገው የሰብአዊ መብቶች ተሟጋች ቡድን ላለፉት አምስት ዓመታት ከ30 በላይ አገሮች ላይ ጥናት ካደረገ በኋላ የመግደል ኃይላቸው አነስተኛ መሆናቸው የሚነገርላቸውን እንዲህ አይነቶቹ የፖሊስ መሳሪያዎች አጠቃቀምም ሆነ ሽያጭ ላይ የተሻለ ዓለም አቀፍ ቁጥጥር እንዲደረግ ጠይቋል። አምነስቲ አይኔ ፈንድቷል ወይም ማይ አይ ኤክስፕሎድድ በሚል ርዕስ ባወጣው አዲስ ሪፖርት በሺዎች የሚቆጠሩ ተቃዋሚዎችና በአጋጣሚ በቦታው የተገኙ ሰዎች የአካል ጉዳት የደረሰባቸው ሲሆን በርካቶቹም በግደለሽነት ባልተመጣጠነና የመግደል ኃይላቸው አነስተኛ ናቸው በተባሉ የሕግ አስከባሪ መሳሪያዎች ተገድለዋል ብለዋል። እነዚህ የጎማ ጥይቶችን ጨምሮ አስለቃሽ ጭሶችና ተቀጣጣይ መሳሪያዎች በደቡብና ማዕከላዊ አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካና ዩናይትድ ስቴትስ ውስጥ በቀጥታ ወደ ተቃዋሚ ሰልፈኞች ይተኮሳሉ ሲል አምነስቲ አመልክተዋል። ሙሉ ለሙሉ የአይን መጥፋትን ጨምሮ በአይን ላይ የሚደርሱ የተለያዩ ጉዳቶች እየጨመሩ መምጣታቸውንም አምነስቲ አስታውቋል። ጥናቱ በተካሄደባቸው አንዳንድ አገሮች ውስጥ ያሉ ተቃዋሚዎች የአጥንት የራስ ቅል ስብራት እና የጭንቅላት ጉዳት እንዲሁም የውስጥ አካላት ጉዳት ወይም በጎድን አጥንት በኩል በልብና ሳምባዎቻቸው ላይ እክል የደረሰባቸው መሆኑን አምነስቲ አስታውቋል። በመጨረሻም የፌስቡክ እናት ኩባንያ ሜታ ፕላትፎርምስ አስር ሺህ ሰራተኞችን ከስራ ማሰናበቱን ዛሬ ማክሰኞ አስታወቀ። ሜታ ይህን ያስታወቀው 11 ሺ ሰራተኞችን ማባረሩን ካስታወቀ አራት ወራት በኋላ ነው። ይህን በማድረጉም ለሁለተኛ ጊዜ ሰራተኞቹን በገፍ ማባረሩን የገለጸ የመጀመሪያው ትልቁ የቴክኖሎጂ ድርጅት መሆኑን ሮይተርስ በዘገባው አመልክተዋል። ሰራተኞቻችንን በአስር ሺዎች በመቀነስ አዳዲስ ለሚኖሩን የስራ መስኮችና እስካሁን ያልቀጠርናቸውን አምስት ሺህ ተጨማሪ ክፍት የስራ መደቦችን እንሞላለን ብለን እንጠብቃለን ሲሉ የድርጅቱ ዋና ስራ አስፈጻሚ ማርክ ዙከርበርግ ለሰራተኞቻቸው በላኩት መልእክት አስታውቀዋል። የሰራተኞቹ ቅነሳ አነስተኛ ትኩረትና ቅድሚያ የሚሰጣቸው ፕሮጀክቶችን በመሰረዝ የቅጥር መጠንን በመቀነስ ሜታን እንደገና ለማዋቀር የሚደረገው ትልቅ እቅድ አካል መሆኑም ተመልክተዋል። ዜናው የሜታን አክሲዮን ዋጋ በሁለት ከመቶ ከፍ ማድረጉ በዘገባው ተጠቅሷል። እርምጃው ዙከርበርግ እንደ ኤሮፓ አቆጣጠር 2023 የውጤት ዓመት እንዲሆን በማሰብ ከ89 እስከ 95 ቢሊዮን ዶላር ከሚደርሰው ወጪ የ5 ቢሊዮን ዶላር ቅነሳ ለማድረግ የጀመሩትን ግፊት የሚያጎላው መሆኑ ተመልክተዋል። እየተበላሸ የመጣው ኢኮኖሚ በአሜሪካ በሚገኙ ትላልቅ ኩባንያዎች እንደ ጎልድማን ሳክስ፣ እንደ ሞርገን ስታንሊ የመሳሰሉትን የዎል ስትሪት ባንኮች ጨምሮ እንደ አማዞን እና ማይክሮሶፍት በመሳሰሉ ትላልቆቹ የቴክኖሎጂ ድርጅቶች ዘንድ ከባድና ተከታታይ የጅምላ ስራ ቅነሳዎችን እያስከተለ ነው። የቴክኖሎጂ ድርጅቶች እንደ ኤሮፓ አቆጣጠር ከ2022 ጀምሮ 280 ሺህ ሰራተኞችን ያባረሩ ሲሆን ከዚህ ውስጥ 40 ከመቶ የሚሆኑት የተባረሩት በዚህ በያዝ ነው የ2023 ዓመት መሆኑን ከስራ ገበታቸው የተቀነሱ ሰራተኞችን የሚከታተለው አንድ ተቋም አስታውቋል። መጪውን ሜታቨርስ ለመገንባት ብዙ ቢሊዮን ዶላሮችን ያፈሰሰው ሜታ ከኮቪድ ወረርሽኝ በኋላ በዋጋ ግሽበትና የወለድ መጠን ከተመቱት ድርጅቶች ያገኛቸው የነበሩት የማስታወቂያ ገቢዎች ማሽቆልቆላቸው ተነግረዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ መጋቢት 5 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአበይር ዘገባ እንለፍ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለይፋዊ የስራ ጉብኝት ወደ ኢትዮጵያ አቅንተዋል። የሚኒስትሩ ጉብኝት በሰሜን ኢትዮጵያው ጦርነት ምክንያት ሻክሮ የቆየው የሁለቱ ሀገራት ግንኙነት እየተሻሻለ መሄዱን እንደሚያሳይ የምጣኔ ሀብት ባለሙያው አቶ ዘመዴነህ ንጋቱ ለአሜሪካ ድምፅ ተናግረዋል። የሀገሪቱ ግንኙነት መሻሻል በተለይ በጦርነቱ ለደቀቀው የኢትዮጵያ ኢኮኖሚ እንዲሁም ለመልሶ ግንባታ ለሚደረገው ጥረት ከፍተኛ አስተዋጽኦ እንዳለውም አመልክ አመልክተዋል። የብሊንከን ጉብኝትን በማስመልከት ማብራሪያ የሰጡት የአፍሪካ ጉዳዮች ረዳት ሚኒስትር ሞሊ ፊ ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ይበልጥ የማደስ ፍላጎት እንዳላት ገልጸው፣ ለዚህ ግን ሀገሪቱን ለብዙ አስርተ ዓመታት ወደ ኋላ የጎተተውን የጎሳ ፖለቲካ ላይ የተመሰረተ የግጭት አዙሪት ለመስበር የሚያስችሉ እርምጃዎችን ከኢትዮጵያ እንፈልጋለን ብለዋል። ኬኔዲ አባተ ተጨማሪ አለው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለይፋዊ የስራ ጉብኝት ነገ ረቡዕ መጋቢት 6 2015 ዓ ም አዲስ አበባ የሚገቡት በመቶ ሺዎች የሚቆጠሩ ሰዎችን ህይወት እንደቀጠፈ በሚታመነው በሁለት ዓመቱ የሰሜን ኢትዮጵያው ደም አፋሳሽ ጦርነት ምክንያት ሻክሮ የቆየው የሁለቱ ሀገራት ግንኙነት መሻሻል እያሳየ በሚገኝበት ወቅት ነው። እንደ አውሮፓውያኑ ከ1903 ጀምሮ ለ120 ዓመታት የዘለቀ ግንኙነት ባላቸው በኢትዮጵያና በዩናይትድ ስቴትስ መካከል ተፈጥሮ የነበረው የሻከረ ግንኙነት እንዲያንሰራራ ምክንያት የሆነው ደግሞ በኢትዮጵያ መንግስትና በህወሀት መካከል ጥቅምት 23 2015 ዓ.ም የተደረሰው የሰላም ስምምነት ነው። መሰረቱን በአሜሪካ ያደረገው የኢንቨስትመንት ተቋም ፌርፋክስ አፍሪካ ፈንድ ዓለም አቀፍ ሊቀመንበር የሆኑት የምጣኔ ሀብት ባለሙያው አቶ ዘመዴነህ ንጋቱ የብሊንከንን ጉብኝት አስመልክተው ከባልደረባችን እስክንድር ፍሬው ጋር ባደረጉት ቆይታ ጉብኝቱ የሁለቱን ሀገራት ግንኙነት መሻሻል እንደሚያሳይና ይህም በታህሳስ ወር የተካሄደው የዩኤስ አፍሪካ መሪዎች ጉባኤ ቀጣል ክቡር አካል እንደሆነ ይገልጻሉ። ያለፈው ጊዜ ዲሰምበር ላይም ጠቅላይ ሚኒስትሩና ውጭ ጉዳይ ሚኒስትር ብሊንከን በዩኤስ አፍሪካ ሰመት በተደረገበት ጊዜም እንዲሁ ባይላትራል ስምምነት ዲስካሽን አድርገው ነበር። እንደውም ፕሬዚደንት ባይደንም ያደረጉት ራት ላይ የኢትዮጵያ ጠቅላይ ሚኒስትርም ተገኝተው ነበር። ስለዚህ እኔ የማየው የዛ ኮንቲኒዌሽን ቀጣይ ነው ማለት ነው። ሁለት ዓመት በፊት ጀምሮ ግንኙነቱ በጣም ቀዝቅዞ ነበረ ዓለም እንደ ዋን ፖይንት ብሬክፕ የሚያደርግ የሚመስል ደረጃ ደርሶ ነበረ። አሁን ተሻሽሎ እኔም የዩኤስ አፍሪካ ሰሚት ላይ አቴንድ አድርግ ያለው በቢዝነስ ኮሚኒቲ በኩል ተሳትፈዋል። የንግድ ማህበረሰቡን ወክለው ማለት ነው። አዎ ማለት ነው። እና ብዙ ነገሮች ኦብዘርቭ አድርግ ያለው። አሁን የእሳቸው ነገር አዲስ አበባ መምጣት የዛ ሁለተኛ ፌዝ ነው ማለት ነው። እና ባለፈ ጊዜ ብሊንከን ኢትዮጵያን ባይፓስ አድርገው ናይሮቢ ሄደው ስለ ኢትዮጵያ አወሩ ነበረ። አሁን ግን አየሽ የመሻሻሉን ነው የሚያሳይህ ምናልባትም እኔ በእኔ ግምት እየተጠናከረ የሄደ ነው ሪሌሽንሽፕ ግንኙነቱ የአሜሪካና የኢትዮጵያ ማለት ነው። የሀገራቱ ግንኙነት መሻሻል ለሁለቱም ብሔራዊ ጥቅም ፋይዳ እንዳለውም የገለጹት አቶ ዘመዴነ በተለይ በጦርነቱ ለደቀቀው የኢትዮጵያ ኢኮኖሚ እንዲሁም ለመልሶ ግንባታ ለሚደረገው ጥረት ስለሚኖረው አስተዋጽኦ አብራርተዋል። ኢኮኖሚውና ፖለቲካውን ለይቶ ማየት አይቻልም። ጥሩ የፖለቲካ ግንኙነት ሲኖር ጥሩ የኢኮኖሚ ግንኙነትም ይኖራል። አሜሪካ የአይኤምኤፍ ትልቁ ባለ አክሲዮን ሼርሆልደር ነች። የማዘዝ አቅም አላት። ሌሎችንም አውሮ የአውሮፓ ህብረት ራሱ አሜሪካ የምታደርገውን እያየ ነው የሚከተለው። ስለዚህ ለኢትዮጵያ የኢኮኖሚ ከፍተኛ ያጥቅመት አለው። በአንድ ባህር ላስቀምጥ፣ የፋይናንስ ሰው ስለሆንኩኝ ይሄ የሁለት ዓመቱ ጦርነት የኢትዮጵያ መንግስት በአሁኑ ጊዜ የጠፋውን የወደመውን ለማስተካከል እንኳን ቢያንስ ሀያ ቢሊዮን ዶላር ያስፈልጋል ብሎ መንግስት በይፋ ያወጣው መግለጫ አለ። እንግዲህ ይሄ ከፍተኛ ገንዘብ ነው። እውነት ለመናገር አሜሪካ እዚህ ላይ ከፍተኛ ሚና አላት እንዳልኩ አሜሪካ የራሷን ጥቅም ለማስከበር ብላ ነው አለም የትኛውም ሀገር እንደሱ እንደሚያደርገው ስለዚህ ኢትዮጵያም ደግሞ ለአሜሪካ ከፍተኛ ጥቅም ያላት ሀገር መሆኗ ስለምትገነዘብ ኢትዮጵያም ደግሞ እሺ የእናንተን ጥቅም እናጣለን የእኛ ደግሞ ይሄ ነው ኢንትረስታችን ብለው ሁለቱም አሁን የተገናኙ በፖይንት ነው ብዬ ነው። ማም ነው ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ተፈጽመዋል ባለቻቸው የሰብአዊ መብት ጥሰቶች ምክንያት የዩናይትድ ስቴትስ መንግስት ኢትዮጵያን በምጻረ ቃሉ አግዋ በመባል ከሚታወቀውና ና የተለያዩ ምርቶቻቸውን ለዩናይትድ ስቴትስ ገበያ ከቅረጥ ነፃ እንዲያስገቡ ከተፈቀደላቸው ሀገራት ዝርዝር ከሰረዘ ከአንድ ዓመት በላይ ተቆጥሯል። ይህም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ባለስልጣናት ጋር በሚኖራቸው ውይይት ከሚያነሷቸው ነጥቦች መካከል እንደሚሆን ይጠበቃል። አስቀድሞም ውሳኔው ትክክል እንዳልነበረ የሚሞግቱት የምጣኔ ሀብት ባለሙያው አቶ ዘመዴን ንጋቱ ግን የአጓ ጉዳይ ለውይይትም መቅረብ የለበትም ይላሉ። አጓ እንግዲህ ብዙዎቻችን ብዙ ሁለት አመት ይሆናል ይሄ ነገር አንፌር ነው የሚል ቃል ነው ራ የምጠቀመው። የሚጎዳው ማንን ነው? ኢትዮጵያ ፋብሪካዎች እየሰራች በብዙ ሺ በብዙ መቶ ሺ የሚሆን ሰዎች ስራ የፋብሪካ ውስጥ የተቀጠሉ እየሰሩ በብዛት ደግሞ ዘጠና ስምንት ዘጠና ዘጠኝ ፐርሰንት የሚሆኑት ሴቶች ወጣት ሴቶች ናቸው። እና ይሄ አግዋ ማን ነው ታርጌት ያደርገው ብሎ የአሜሪካ መንግስት ማመዛዘን ነበረባቸው። እኔ ብ ያለው በግልጽ ተናግር ያለው የፖሊሲ እንኳን ልዩነት ቢኖር በሁለቱ ሀገር በሌሎች በሌሎች ነገር ቢነጋገሩ ሁለቱ ይሻል ነበረ። በአንድ በኩል አሜሪካ በብዙ ቢሊዮን ዶላሮች ለኢትዮጵያ እርዳታ ሰጣለሁ ትላለች። አዎ እውነት ነው ይሰጣል። በሌላ በኩል ግን ስራ ላይ ያሉ ጣቶች በተለይ የመጀመሪያ እኔ አውቃለሁ፣ በግልጽ ብዙዎቹን ፋብሪካዎች ኮሚኒቲ ያሉ አይቻቸዋለሁ፣ አነጋግሬያቸዋለሁ። የመጀመሪያ ስራቸውን ሆነን የሚሴቶች ልጆች እነሱን የሚጎዳ ፖሊሲ አታውጡ፣ ሳንክሽን አታድርጉ ብለው ጮሆናል ብዙ ጊዜ እና አሁን ምናልባት ይሄ አውቶ ሳይክል የሚባል ነገር አለ። ይሄ እንደገና ይታያል የሚባል ነገር አለ እኛ አሁንም በአፋጣኝ ይነሳ እና በአስቸኳዩን ይነሳ ነው። እኔ ባገኘው ታጋጣሚ ወት በዋሽንግተን የሁለት ሶስት አመት ትመላለሳለው እዛ ማናን የፖሊሲ ኮሚቴ ውስጥ አለሁበት የአሜሪካ ያገር ማለት ነው። የቢዝነስ ኮሚቴ ውስጥ በአጋጠሙ የሚድሉ ጊዜ አነሳዋለው። ይሄ ፍትሀዊ አይደለም። ይሄ ምንም ውይይት ውስጥ መግባት የለበትም የሚል አቋም አለ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በኢትዮጵያ በሚኖራቸው ቆይታ ከኢትዮጵያ ባለስልጣናት ጋር ከሚያደርጉት የሁለትዮሽ ቀጣናዊና ዓለም አቀፍ ጉዳዮች በተጨማሪ ከአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋርም የሚወያዩ ሲሆን ኒጀር ቀጣይ መዳረሻቸው ነች። የብሊንከንን ጉብኝት በማስመልከት ከሶስት ቀናት በፊት በበይነመረብ መግለጫ የሰጡት በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ በአፍሪካ ህብረት በተመራው የኢትዮጵያ መንግስትና የህወሀት የሰላም ስምምነት ሂደት ላይ የታዛቢነት ሚና የነበራት ዩናይትድ ስቴትስ ለስምምነቱ መደረስ ከፍተኛ አስተዋጽኦ ማድረጓን ጠቅሰው የአሁኑ ጉብኝት ሰላሙን የማጠናከር አላማ ያለውና ከኢትዮጵያ ጋር የምናደርገው ቀጣይ ግንኙነት አካል ነው ብለዋል። ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ይበልጥ የማሻሻል ፍላጎት እንዳላትም ገልጸዋል። ሆኖም ከኢትዮጵያ ጋር ያለንን ግንኙነት ወደፊት ለማስቀጠል በተለይ በቅርቡ የነበረውን ግጭት ጨምሮ ሀገሪቱን ለብዙ አስርት ዓመታት ወደኋላ የጎተተውን የጎሳ ፖለቲካ ላይ የተመሰረተ የግጭት አዙሪት ለመስበር የሚያስችሉ እርምጃዎችን ከኢትዮጵያ እንፈልጋለን ሲሉም ተናግረዋል። የኢትዮጵያ ቀዳሚ ለጋሽ ሀገር የሆነችው ዩናይትድ ስቴትስ ከ2020 ጀምሮ 3 ገንዘብ 16 ቢሊዮን ዶላር የሚገመት የሰብአዊ እርዳታ የለገሰች ሲሆን በ2022 ብቻ ለሰብአዊ እርዳታና ለተለያዩ የልማት ዘርፎች ለኢትዮጵያ 193 ቢሊዮን ዶላር ገደማ ወጪ እንዳደረገች የውጭ ጉዳይ መስሪያ ቤቷ ዛሬ ያወጣው መረጃ ያመለክታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካን ድምፅ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። አሁንም በህወሀት ቁጥጥር ስር እንደሚገኙ በተገለጹት በአማራ ክልል ዋግምራ ዞን ስር በሚገኙ ሁለት ወረዳዎች እናቶች በወሊድ ምክንያት ህይወታቸው እያለፈ መሆኑ ተገለጸ። የብሔረሰቡ ዋና አስተዳዳሪ ዶክተር ስቡ ገበያው ለአሜሪካ ድምፅ እንደገለጹት የእናቶች ሞት እየደረሰ ያለው በደቡብ አፍሪካ ፕሪቶሪያ ላይ ከህወሀት ጋር የሰላም ስምምነት ከተደረሰም በኋላ ሲሆን ከወረዳዎቹ ተፈናቅለው ሰቆጣ የሚገኙ ከ68 ሺህ በላይ ተፈናቃዮችም ሰብአዊ ድጋፍ እያገኙ አይደለም ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፍ ያለ በበኩላቸው በፕሪቶሪያ የሰላም ስምምነት መሰረት አካባቢውን ነጻ ለማድረግ የፌዴራል መንግስቱ እየሰራ መሆኑን እና ችግሩ በሂደት እንደሚፈታ ገልጸው በጻግብዥና አበርገሌ ወረዳዎች የተፈናቀሉ ዜጎችን የመመለስና የመንግስት ተቋማትን መልሶ ለማቋቋም የቅድመ ዝግጅት ስራ እየተሰራ መሆኑን አመልክተዋል። አስቴር ምስጋናው ዝርዝር አላት። የፌዴራል መንግስትና ህወሀት በደቡብ አፍሪካ ፕሪቶሪያ ላይ የሰላም ስምምነት ከፈረሙ አራት ወራቶችን እንዳስቆጠሩ የሚናገሩት በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ ዶክተር ስቡ ገበያው፣ በስምምነቱ መሰረት ህወሀት በቁጥጥር ስር የያዛቸውን አካባቢዎች ለቆ እንደሚወጣ ቢገለጽም በብሔረሰብ አስተዳደሩ ውስጥ በሚገኙ በጻግብዥና አበርገሌ ወረዳዎች እስካሁን ታጣቂዎችን እንዳላስወጣ ይናገራሉ። በኋላ በወሊድ ምክንያት አስራ አምስት እናቶች ህይወታቸው አልፏል። አቶ ኪዴ ጓሌ ከዋግምራ ብሔረሰብ አስተዳደር በህዝብ ተመርጠው የመጡ የህዝብ እንደራሴ ናቸው። እስካሁን ሁለቱ ወረዳዎች ከሆስፒታል ከተፈናቃዮችና ከአመራሩ አገኘውት ባሉት መረጃ እርሳቸው ከፍ ያለ የቁጥር መረጃ እንዳገኙ ለአሜሪካ ድምፅ ተናግረዋል። እነዚህ ሁለቱ ወረዳዎች ከሁሉም ከእርዳታ ከድጋፍ ከልማት ከተለያዩ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ከመንግስት አገልግሎት ውጭ ናቸው። በሆስፒታል ለሁለት ቀን ለሶስት ቀኑ በእግር የሚጓዙ እንግዲህ መኪና መንገድ ስለለ ማለት ነው። የአንድ ሩቅ መንገድ መተው አስራ አምስት እናቶች ከተገላገሉ በኋላ ደንፈሶ ደክሞ የሞቱ ናቸው ሞተዋል። አምስት እናቶች ደግሞ ከነጨቅላ ህጻናቶቻቸው የሞቱ ናቸው። ይሄ ጻግብጂ ወረዳ ብቻ የተወሰነ ሆስፒታል በተለያየ መንገድ ሆስፒታል መተው ለመታከም ሞከር አድርጎ ያልተቻለ የሞቱ ናቸው። እነዚህ ከዛ ውጭ የማይመጡ ሰዎች በጣም ብዙ ናቸው። ከመጡ በኋላ የሚሞቱ በጣም ብዙ ናቸው። ህጻናት በረሃብ እየሞቱ ነው። አሮጊቶች በረሃብ እየሞቱ ነው። እና በህዝቡ ላይ እየደረሰ ያሉ ጉዳት እጅግ በጣም ዘግናኝ በትግራይ በኩል እንግዲህ በተቻለ መጠን ጦርነቱ ከረገበና ከቆመ በኋላ የተለያዩ ድጋፎች እየተደረጉ መንግስት አገልግሎት ተጀምረዋል። የእርዳታ ድጋፍ ተጀምረዋል። ህዝቡ በነፃነት የሚንቀሳቀስበት እድል ተመቻችቷል። ይሄ በመንግስትና በህዋት መካከል ባለ የሰላም ስምምነት ማለት ነው። ለፃ ግብጂ ና ለአብርቂ ለምድ ነው ሰላም ስምምነት በጉዳዩ ላይ ምላሽ ለማግኘት መቀሌ የሚገኘው ዘጋቢያችን የትግራይ ክልል የተለያዩ የቢሮ ኃላፊዎችን ምላሽ ጠይቆ ስለ ጉዳዩ የምናውቀው ነገር የለም የሚል ምላሽ ሰጥተው ጉዳዩ የሚመለከተው የትግራይ ኃይሎችን ነው ብለዋል። አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ኃይሎች አመራር የትግራይ ሰራዊት በአማራ ክልል አንድም አካባቢ የለም ብለዋል። ሆኖም በተጠቀሱት የዋግምራ አካባቢዎች ግን ሌሎች ታጣቂዎች ሊኖሩ ይችላሉ ሲሉ ተናግረዋል። በሌላ በኩል የዋግምራ ብሔረሰብ አስተዳደር ዋና አስተዳዳሪ ዶክተር ስቡ ገበያው ከ68 በላይ ከሁለቱ ወረዳ የተፈናቀለ ህዝብ ሰቆጣ ከተማ ላይ ወይም ደግሞ በዙሪያው በሶስት የመጠለያ ቦታዎች ይገኛሉ። በሌላ መልኩ ደግሞ እዛው ጻግብጅና በርግሌ ወረዳ ላይ ሳይፈናቅሉ እዛው እዛው የሚኖሩ አሉ። ስለዚህ ሁለት ገጽታ ያለው ነው። እዛ ያሉት ሁለት ወረዳ ላይ የሚኖሩት የህብረተሰብ ክፍሎች እንግዲህ የጤና ፋሲሊቲ የለም የትምህርት የመሰረተ ልማት የውሃ፣ ሌላ መልኩ ወደ ትግራይ ክልል ደጋፊ ድርጅቶች ያልሆኑ መንግስታዊ ያሉ ድርጅቶች ወደ ትግራይ ይሄዳሉ። ወደ እነዚህ አካባቢ ግን አንዳችም ሀይል አይሄድም። ስለሆነም መንግስት በአስቸኳይ አካባቢውን አንደኛ ነጻ ማድረግ አለበት። ሁለተኛ እዛ አካባቢ ላይ መንግስታዊ መሆኑን መንግስት ያሉ ድርጅቶች ገብተው ማንኛውም ድጋፍ ማድረግ አለባቸው። በሶስተኛ ደረጃ ሰቆጣና አካባቢ ላይ ተፈናሉ ያለው ህብረተሰብ ክፍል ወደ አካባቢው መግባት አለበት የሚል ሀሳብ ነው ያለኝ። የአማራ ክልል ምክር ቤት ሰሞኑን ሲያካሄድ በሰነበተው ስድስተኛ መደበኛ ጉባኤ ላይ ከዋግምራ ብሔረሰብ አስተዳደር ተመርጠው የመጡ የህዝብ እንደራሴዎች በተፈናቃዮች አሉ ያሉትን ችግር አንስተዋል። በምክር ቤቱ የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ወርቅነህንደግ ለክልሉ ርዕሰ መስተዳደር ባቀረቡት ሪፖርት ላይም ስለ እነዚህ ወረዳዎች የክልሉን መንግስት አቋም ጠይቀዋል። አገራዊ ድርድሩ ከሆነም በኋላ የክልላችን ህዝቦች በተለይም የዋገምራ ዞን አበርገሌና የጻግ የጻግጅ ወረዳዎች በጠላት አሁንም የተያዙ በመሆኑ የህዝባችን የቀን ተቀን ጩኸትም አሳዛኝ ሆኗል። የተጀመረው መፍትሄና ስምምነት ያለመሸራረፍ እንዲተገበር ተገቢ ግፊት ሊደረግ ይገባል። የመንግስት አቋምም ምን እንደሆነ ማብራሪያ ሊሰጠው ይገባል። የአማራ ክልል መንግስት ርዕሰ መስተዳደር ዶክተር ይልቃል ከፋለ በምክር ቤት አባላት ለቀረቡ ጥያቄዎች ምላሽ በሰጡበት ወቅት እንደተናገሩት ቲፒኤልኤፍ ጋር የተጀመረው የሰላም ስምምነት እንግዲህ ይሄ በፌዴራል መንግስት ጋር የተደረገ ስምምነት ነው። ፌደራል መንግስት የያዘው ጉዳይ ነው። እኛም በጋራ መረጃ እየተቃየርን ነው የሚገኘው። ስለዚህ ገና በሂደት ላይ ያለን ዋግ ላይ የተነሳው ጥያቄ ትክክል ነው። ያብርገሌና ጻግብጂ በቅርቡ መስመር እናስይዛለን ብለን እናስባለን። እዚሁ አገው ሸንጎ ጋርም በምናደረገው ስምምነት አጠቃላይ ሀገራዊ ጉዳይም ግንኙነት ውስጥ ገብቶ በቅርብ የተሰቃዩ ወገኖቻችን ተፈናቅለው የነበሩ ወገኖቻችን እንዲመለሱ እንደገና ደግሞ እዚ ያለውም ወገናችን የመንግስት አገልግሎት እንዲያገኝ እናደርጋለን የሚለውን መያዝ ጠቃሚ ነው። ከዋግ የተመረጡ የምክር ቤት እንደራሴዎቹ የሰብአዊ ድጋፍ የሚያደርጉ ድርጅቶች አስቸኳይ ድጋፍ ለተፈናቃዮቹ እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምጽ፣ አስቴር ምስጋናው፣ ባህር ዳር። ወደ ተከታዩ ዘገባ ስናልፍ ደግሞ በደቡብ ክልል ቡርጂ ልዩ ወረዳ በድርቅ የተጎዱ አርሶ አደሮች ለምግብ እጥረት መጋለጣቸውንና በቂ ሰብአዊ እርዳታም እንደማይቀርብላቸው ተናገሩ። አርሶ አደሮቹ የክልሉና ፌዴራል መንግስታት እንዲሁም አጋር ድርጅቶች እንዲደግፏቸውም ጥሪ አቅርበዋል። በቡርጂ ልዩ ወረዳ በተከሰተው ድርቅ ከ83 ሺህ በላይ ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው የወረዳው አስተዳዳሪ አቶ ማሬ አለማየሁ አስታውቀዋል። ከ11 ሺህ በላይ እንስሳት መሞታቸውንም አረጋግጠው ለ500 ሺህ እንስሳት አስቸኳይ የመኖ አቅርቦት ካልተ ደረገ ለሞት መጋለጣቸውን አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል። በቡርጂ ልዩ ወረዳ የጎች ቀበሌ አርሶ አደር የሆኑት አቶ ጨዳ እያላ ለአመታት ዝናብ በመጥፋቱ ድርቅ መከሰቱን ተናግሯል። ከዚህ በፊት ያልተከሰተ ድርቅ ነው የተከሰተው። ተከታታይ አራት አመታት ያስቆጠረ ነው። ከጊዜ ወደ ጊዜ እየጨመረ የመጣ ድርቅ በመሆኑ ከዚህ በፊት ከነበረው ለየት ይላል። በእጃችን የነበረው ነገር አልቋል። እኛ ያው በልግ ላይ ጤፍ ነው የምንዘራው። መኸር ላይ ቦሎቄ ዝንዘራ ነበረ ጣምና ላይ የነበረው። በልግም ምንም አላገኝንም። ቀጥሎ ያለው መኸርም ቦሎቄ ዘርተን ምንም ከመሬት ሳይወጣ ነው የጠፋው። አልፎ አልፎ በአካፋው ዝናብ ዘር ከአፈር ብናዋሄድም ከንቱ ልፋት ሆኖብናል። ይልቁንስ አዝርዕት ጭምር ከስረናል ሲሉ ተናግሯል። ከብቶቹ አንድ በአንድ እንዳለቁበት የሚናገሩት አርሶ አደር ጨዳም የሚበላ ሳር ባለመኖሩ በመሞታቸው ሀዘን ውስጥ መግባታቸውን ተናግሯል። እኔ አራት በሬ ሁለት ጥማድ ነበረኝ፣ ሶስት ላም ነበረ፣ ሁለት ግጃ ነበረኝ፣ አስራ አንድ ፍየልና ሁለት አህያ ነበረ። እነዛ ሁሉ አልቆ አንድ በሬ ብቻ ነው በእጃችን ያለው። በአንድ ቀን አይደለም ይሄ ያ ሁሉ ያለቀው ቀን በቀን አንዱ እየሞተ ሌላ ጊዜ ደግሞ አንዱ እየሞተ ነው ከእጃችን ያለበው። ስለዚህ ምንም የለንም። ያው ዋዘኔ ተላይ ነው ያለ ነው። ስድስት የቤተሰብ አባላትን እንደሚያስተዳድሩ ተናግረው ልጆቻቸውን ለመመገብ መቸገራቸውን ገልጿል። አንዳንዴ መንግሥት የሚሰጠው እርዳታ ቀለብ አለ እሱም ቆሟል። ወደ ኬንያ አካባቢ ወንድሞች ነበሩ እዛ አካባቢ ያሉት ነው አንዳንድ የሚረዱኝ እዛ አካባቢ ድርቅ ተከስቶ አሁን በቅርብ ጊዜ ጀምሮ ያም ቆሟል። ወረ በመንግስት በኩል የነበረውም ቆሟል። አሁን የምንነነ ነጥተናል። ሌላ የወርደው አርሶ አደር አቶ ጫሮ ደጀነ በበኩላቸው በድርቆ የተነሳ ችግር ላይ መውደቃቸውን ይናገራሉ። አስቸጋሪ ሁኔታ ላይ ነው አለ ነው። ፀሐይ በጣም በዛ ሌሎ ወደም ሳይበስል ሶስት ሰመት ነው በቃ በዛ ከዚ ከብቶችም አህያ፣ ምናምን በቃ ያ ማ ከብትም እያለቀ ነው። ሰዎችም ያው እንግዲህ በጣም የተጎዳው ሁኔታ ላይ ነው አለ ነው። ድርቁ በጣም ከባድ ነው። የተወሰነ ጊዜ ከክልል መንግስትና በኬንያ የሚኖሩ የአካባቢው ተወላጆች እንዲሁም አንዳንድ ግለሰቦች በግል ከሰጧቸው እርዳታ ውጪ በቂ ሰብአው ድጋፍ አለመቅረቡም በኬንያም አሁን የተረዱ ነው ትላንት ወዲያ ማለት ነው። አንድ አስር አስር ኪሎ ሰጡ። እንግዲህ በቃ አሁን ያለ ሁኔታ በጣም ከባድ ነው። በቃ ምንም የሚበላ ነገር ምንም የለም። ያው ድርቅ ነው አካባቢ በጣም በቃ ፀሐይ ሆኖ ድርቅ ነው። በጣም አደጋ ላይ ነው አለ ነው። እንስሳት እንዴት ናቸው? በምን ሁኔታ ውስጥ ናቸው? ከብቶች ከብቶቹ ሙሉ በቃ ያው እንግዲህ አልቆ አልቆ አልቆ አህያ ጋማ ከፍቶ እንደምታወቀው ከብቶች እኮ የሚበላ ነገር የለም እንጨት ሙሉ ደርቆ በቃ ሙሉ በሙሉ በቃ ያው እንግዲህ ተፋይ የሌለ እኮ ነው። ተፋይ ያለ ነገር እኮ አንድም የለውም። በቃ እርዳታ ከዚህ በፊት ትንሽ ትንሽ የሰጡ ነበረ አሁን ደግሞ ቆሟል እኮ የመንግስት እርዳታ እየመጣ አይደለም። የለም የመንግስት እርዳታ የቡርጂ ወረዳ አስተዳዳሪ አቶ ማሪ አለማየሁ የበዙ የወረዳው ነዋሪዎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን ተናግሯል። እንግዲህ የቡርጂ የወረዳ ባለፉት አራት ተከታታይ ዓመታት በዝናብ አልነበረም ብሎ ማለት ይቻላል። ለተከታታይነት ለአራት ዓመታት ምንም አይነት ምርት ፈርሶ ደሩ ማግኘት ሰው አንችልም። በመሆኑ አሁን ባለው ሁኔታ በጣም ህዝቡ ድርቅ ምክንያት በጎጂ የሆነን ያለው ስለዚህ አሁን አስቸኳይ ዕለት እርዳታ የሚያስፈልጋቸው ወደ ሰማንያ ሶስት ሺህ አምስት መቶ ስምንት አካባቢ ሰው አስቸኳይ ዕለት እርዳታ ያስፈልገዋል አቶ ማሪ በድርቁ ምክንያት ለአመታት በወረዳው ምርት መጥፋቱን ማስረድቷል በአመት በሁለት ሲዝን ነበር በዋናነት የሚመረት የነበረው በበልግና መህር ስለዚህ በበልግም በመህርም አርሶ አደሩ ያው በጥሩ ሁኔታ ዝናብ ስዘም በጥሩ ሁኔታ ነበር የሚመረት የነበረው እና እንግዲህ በእኛ አጠቃላይ ስቷን ስንሰራ በነበረ ሁለት ሶስት ሚሊዮን አካባቢ ኩንታል ነበር ስጠበቅ የነበረው። ግን ደግሞ እንዳልኩ ለአራት ዓመታት ምንም አይነት ምርት ማግኘት አልቻለም። ቁጥራቸው የበዙ ከብቶችም ስለ ምሞታቸውም ተናግሯል። አጠቃላይ የከብት ሁኔታ አለ ብሎ ማለት አይቻልም። አሁን ባለ መረጃ ወደ አስራ አንድ ሺህ አካባቢ ከብቶች ሞቷል። እንግዲህ ይህ የደረስንበት ነው። አሁን ባለ ሁኔታ ግን ከአምስት መቶ ሺህ በላይ ከብት መኖ ያስፈልገዋል። በወረዳ እንደዚህ አይነት ድርቅ ተከስቶ እንደማያውቅ የጠቆሙት አቶ ማሬም ሁኔታው እንደዚህ ከቀጠለ አስከፊ ረሃብ ሊያስከትል ይችላል ነው የሚሉት። እንደዚህ አይነት በጣም የከፋ ድርቅ ሁኔታ እንዳልታየ ነው እንግዲህ አባቶችም የሚነግሩን በኔ በእኔ እድሜም እኔም አሁን ነው ገና እያየ ያለሁት እንደዚህ አይነት የእርሶ እድሜ ምን ያህል ነው? የእኔ እድሜ እንግዲህ አርባ ይጠጋል አርባ አሁን ሰላሳ ዘጠነኛ ጨርሼ አርባኛ ላይ ነው ያለሁት ስለዚህ በዚህ እድሜ እኔ ለእኔ አዲስ ነው። እንግዲህ ድርቁን ተከትሎ በተፈጠረ የምግብ እጥረት አስር ህጻናት በጤና ተቋም ተኝተው እየታከሙ ናቸው ሲሉም ተናግሯል። አስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው ከ83,528 ሰዎች ውስጥ በመንግሥት በኩል ድጋፍ የተገኘላቸው 8000 ዜጎች ብቻ መሆናቸውንም አስተዳዳሪው አስረድቷል። በደቡብ ክልል ለተከታታይ አራትና አምስት ዓመታት በተከሰተ ድርቅ ምክንያት 3 ሚሊዮን ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን የክልሉን ባለሥልጣናት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ተከታዩ ዘገባ ደግሞ ዩኒሴፍ ያወጣውን አንድ አዲስ ሪፖርት ይመለከታል። በዓለም አቀፍ የምግብና የተመጣጠነ ምግብ ቀውስ ኢትዮጵያን፣ ሶማሊያን እና ኬንያን ጨምሮ ክፉኛ የተጎዱት አስራ ሁለት ሀገሮች እንደ አውሮፓውያን የዘመን አቆጣጠር ከሁለት ሺ ሀያ አመተ ምረት ወዲህ በከባድ የምግብ እጥረት የተጎዱት ነፍሰ ጡርና የሚያጠቡ ሴቶች እንዲሁም ልጃገረዶች ቁጥር ማሻቀቡ ተገለጸ። ዩኒሴፍ ባለፈው ሳምንት ባወጣው አዲስ ሪፖርት እንዳስታወቀው አሀዙ ከአምስት ነጥብ አምስት ሚሊየን ወደ ስድስት ነጥብ ዘጠኝ ሚሊየን ማለትም በ25 ከመቶ ጨምሯል። ሪፖርቱን ተመርኩዞ የተጠናቀረውን ዘገባ ቆንጅት ታየ ታቀርባለች። በዩክሬን ጦርነት የተነሳ በተራዘመ ድርቅ፣ በግጭቶች፣ በአንዳንድ ሀገሮች ደግሞ ባለው አለመረጋጋት የተመጣጠነ ምግብ እጥረት ቀውስ አብዝቶ ከጎዳቸው ሀገሮች መካከል ኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ማሊ፣ ኒጀር፣ ናይጄሪያ፣ ቡርኪና ፋሶ፣ ቻድ፣ የመንና አፍጋኒስታን ይገኙባቸዋል። የዩክሬኑ ጦርነት፣ የተራዘመው ድርቅ፣ ግጭቱና የጸጥታ መደፍረሱ ቀውሱን አባብሶታል። የመንግስታቱ ድርጅት ህጻናት መርጃው ዩኒሴፍ በተመጣጠነ ምግብ እጦት የተጎዱት ታዳጊ ልጃገረዶች እና ሴቶች በሚል አብይ ርዕስ ባለፈው ሳምንት በተከበረው በዓለም አቀፍ የሴቶች ቀን ዋዜማ ባወጣው አዲስ ሪፖርት የቀውሶቹ መቀጠል ጾታዊ እኩልነት ካለመስተካከሉ ጋር ተዳምሮ ባለፉት 20 ዓመታት ብዙም መሻሻል ያልታየበትን የተመጣጠነ ምግብ ቀውስ አባብሶታል ብሏል። የዩኒሴፍ ዋና ስራ አስኪያጅ ካተሪን ረሰል ሪፖርቱን አስመልክተው ባወጡት መግለጫ ዓለም አቀፉ ማህበረሰብ አስቸኳይ እርምጃ ካልወሰደ በስተቀር ከትውልድ ወደ ትውልድ የሚተላለፍ መዘዝ ሊከተል ይችላል ሲሉ አስጠንቅቀዋል። ከአንድ ቢሊዮን የሚበልጡ ሴቶችና ታዳጊ ልጃገረዶች በተመጣጠነ ምግብ እጦት ተጎድተዋል። ታዳጊዎቹ አስፈላጊ የሆኑ ንጥረ ነገሮችን ባለማግኘት ሰውነታቸው እየቀጨጨ ነው። ታዳጊ ልጃገረዶች ልጃገረዶችና አዋቂ ሴቶች በቂ የተመጣጠነ ምግብ ባለማግኘት ሲጎዱ የሰውነታቸው በሽታን የመከላከል አቅምና አእምሮዊ እድገታቸው ይዳከማል። በእርግዝናና በወሊድ ጊዜም ጨምሮ ሕይወታቸው ላይ አደጋ ለሚደቅኑ የጤና ችግሮች ይጋለጣሉ። የሚወለደው ልጅም እድገቱ፣ ትምህርት የመቅሰም አቅሙ፣ ተያይዞም ወደፊት ጥሩ መተዳደሪያ አግኝቶ የመኖር እድሉ ይመናመናል። ሲከፋም በሕፃንነት የመቀጨት እጣም ሊያጋጥመው እንደሚችል ሪፖርቱ አብራርቷል። ይህች የማዳጋስካር ወጣት ሴት በቂ ምግብ ባለመመገቧ የተነሳ አራስ ልጇን አጥግባ ልታጠባው አልቻለችም። ማሆ እባላለሁ። ዝናብ አልዘነበም። ማህበረሰቡ ተርቧል። ምግብ ስለሌለ ጤናችንም እየታወከ ነው። ልጄ ወልዳ በቂ ምግብ ስላላገኘች ልጇን በደንብ ልታጠባው አልቻለችም። ስለዚህ ሕፃኑ ወተት ስላላገኘ በጣም ተጎድቷል። ይህ አሁን እንደምታዩት እናቲቱም ሕፃኑም ጥሩ የጤና ሁኔታ ላይ አይገኙም። በዓለም ዙሪያ አስፈላጊውን ንጥረ ነገር ያካተተ በቂ ምግብ ባለመመገባቸው የተነሳ ቁመታቸው በሚገባው መጠን ያላደገ 51 ሚሊዮን ህጻናት እንዳሉ የዩኒሴፍ ሪፖርት ያመለክታል። ከነዚህ ሁለት ዓመት ያልሞላቸው ህጻናት መካከል ግማሹ በእርግዝና ወቅት ወይም ከተወለዱ በኋላ በመጀመሪያዎቹ ስድስት ወራት በተገቢው መንገድ ቁመታቸው ሊያድግ ያልቻለ ናቸው። አንድ ህፃን ከተወለደ በኋላ የመጀመሪያዎቹ አምስት መቶ ቀናት እድገት ቱና ጤናው ተሟልቶ የማደግ እድሉ ሙሉ በሙሉ የሚመረኮዘው በእናቱ ጡት በኩል በሚያገኘው ጠቃሚ ንጥረ ነገር ላይ መሆኑን በዚህ የዩኒሴፍ ሪፖርት ላይ የወጣው ጥናት ይጠቁማል። የሚወለዱትን ህጻናት በተመጣጠነ ምግብ እጥረት መጎዳት ለመከላከል ታዲያ ታዳጊ ልጃገረዶችና አዋቂ ሴቶች በቂ የተሟላ ምግብ ማግኘታቸውን ለማረጋገጥ ሊሰራ ይገባል ሲል አሳስቧል። ሪፖርቱ በቀዳሚነት የዚህ ቀውስ ተጋላጮች ከሰሃራ በታች ያሉ የአፍሪካ ሀገሮችና የደቡብ እስያ ታዳጊ ልጃገረዶችና ሴቶች መሆናቸውንም የዩኒሴፍ ዋና ስራ አስኪያጅ ካትሪን ረሰል አመልክተዋል። በዓለም ዙሪያ ያሉት የተለያዩ ቀውሶች ቀድሞውንም ያለውን ችግር እያባባሱት መሆኑን የዩኒሴፉ ሪፖርት ሳያወሳ አላለፈም። እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት የምግብ ዋስትና እጦት ላይ የነበሩት ሴቶች ቁጥር ከወንዶቹ በ126 ሚሊዮን የበለጠ ሲሆን በ2019 49 ሚሊዮን ከነበረው ጋር ሲነጻጸር ልዩነቱ ከእጥፍ በላይ እንደጨመረ ሪፖርቱ ይጠቁማል። ፋቲማ የመን አደን ከተማ ውስጥ በሚገኝ ካምፕ ከልጆቿ ጋር ተጠልላ የምትገኝ ተፈናቃይ ነች። የተመጣጠነ ምግብ ባለማግኘቴ ጤና የመታወኩን አውቃለሁ። ተንቀሳቃሽ ሕክምና ቡድን አባላቱ መጥተው መርምረውኝ ያደከመኝ ረሃቡ መሆኑን ነግረውኛል። ኑሮ በጣም ተወዷል። ፍራፍሬም ሆነ ማንኛውም የሚጠቅም ቫይታሚን ያለው ምግብ ገዝተን ለመብላት አንችልም። ዶክተር ራይና አሊ ኢብራሂም በተፈናቃይ ካምፑ ሴቶች ላይ ስላለው ችግርና ምን አይነት እርዳታና ክትትል እየተደረገላቸው እንደሆነ ሲያስረዱ በካምፖቹ ወይም ተፈናቃዮቹ በሚሰባሰቡባቸው ማዕከሎች ያሉት የጤና ሰራተኞች ታዳጊ ወጣቶቹን ነፍሰ ጡሮችና የሚያጠቡ እናቶችን የተመጣጠነ ምግብ ጉዳት ይዞታቸውን በየጊዜው ክትትል ያደርጉላቸዋል። እርጉዝ ሴቶች ተገቢውን በአስፈላጊ ንጥረ ነገር የተመጣጠነ ምግብ ያስፈልጋቸዋል። በዚያ መልኩ የተጎዱ ሴቶችን ስናገኝ እንመዘግባቸውና በየጊዜው ክትትል እናደርግላቸዋለን። በእርግዝናቸው ጊዜ የተመጠኑ የተለያዩ ንጥረ ነገሮችና ቪታሚኖችንም እንሰጣቸዋለን። ኢትዮጵያን፣ ሶማሊያን፣ ኬንያንና ደቡብ ሱዳንን ጨምሮ በዓለም አቀፉ የምግብ ቀውስ እጅግ በጣም በተጎዱ ሀገሮች በሴቶችና በታዳጊ ልጃገረዶች ላይ እየደረሰ ያለውን የጤና ጉዳት ለመከላከል ብሎም ሕክምና ለመስጠት የተፋጠነ እቅድ ዘርግቶ እየሰራ መሆኑን ዩኒሴፍ አመልክቷል። መንግስታት፣ የልማትና የሰብአዊ ረድኤት አጋሮች እንዲሁም ሲቪል ማህበረሰቦች ለታዳጊ ልጃገረዶችና ለሴቶች በሚበጅ መልኩ የምግብ፣ የጤና እና የማህበራዊ ኑሮ ስርዓቶችን ለማሻሻል እንዲሰሩም ተማጽኖ አቅርበዋል። ሴት ልጅ በረሃብ ስትጎዳ ትምህርት የመቅሰም አድጋም፣ ጥሩ ገቢ እያገኘች የመኖሯ እድል ይመናመናል። በእርግዝናና በወሊድ ወቅት ጨምሮ ለሞት ሊዳርጋት የሚችል የጤና አደጋም ሊገጥማት ይችላል። የምትወልዳቸው ልጆችም በቂ የተሟላ ምግብ ባለማግኘት ለጤና ጉዳት ተጋላጭ ይሆናሉ ሲሉ ያሳሰቡት የዩኒሴፍ ዋና ዲሬክተር ካትሪን ረስል ሕይወት አድን የሆነ የተመጣጠነ ምግብ ድጋፍና ተያያዥ አገልግሎቶችን ከሁሉም ይበልጥ ለሚያስፈልጋቸው ሴቶችና ታዳጊ ልጃገረዶች ለማቅረብ ምን እንደሚያስፈልግ እናውቀዋለን። ይህንን ለማድረግ የምንፈልገው የፖለቲካ መሪዎችን ፈቃደኝነትና የገንዘብ አቅሙን ነው። ጊዜ የሚሰጥ ጉዳይ አይደለም ብለዋል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን ዝግጅታችንን ነው እየተከታተላችሁት ያላችሁት። በተከታይ ደግሞ ወደ ሱዳን እናልፋለን። ሱዳን ከምዕራቡ ዓለም ተቃውሞ ቢገጥማትም ከወታደራዊ ኃይል ወደ ሲቪል አገዛዝ የምታደርገው ሽግግር ሂደቱ እንደተጠናቀቀ ከአፍሪካ የመጀመሪያው የሩሲያ የባህር ኃይል ጦር ሰፈር በሀገሯ እንዲቋቋም የምትፈቅድ መሆኑን አስታውቃለች። አንዳንድ ሱዳናውያን የጦር ሰፈሩ ግንባታ የሚያመጣውን የንግድ ስራና ሌሎች ጥቅማጥቅሞች ቢደግፉም የአካባቢው የጎሳ መሪዎች ግን የውጭ ሀገር ጦር ከዚያ መስፈሩን ሀሳብ ተቃውመውታል። ሄነሪ ዊልክንስ ከሱዳን ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ፖርት ሱዳን ሱዳንን ከስዊዝ ካናል ለመድረስ የሚያስችላት በር ብቻ ሳይሆን ያቺን ሀገር ከቀይ ባህር ጋር የሚያገናኝና ብሎም ለዓለም ሀያላንና በዙሪያው ላሉ ሀገሮች ስትራቴጂያዊ ጠቀሜታ ያለው ቁልፍ ወደብ ነው። ባለፈው የካቲት ወር የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ሱዳንን ከጎበኙ በኋላ ፖርት ሱዳን የመገናኛ ብዙሃንን ትኩረት ስባ ቆይታለች። በውጭ ጉዳይ ሚኒስትሩም ጉብኝት ወቅት እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ምት በወታደራዊ መፈንቅለ መንግስት ስልጣን የተቆጣጠረው የሱዳኑ ወታደራዊ ጁንታ ሩሲያ በከተማይቱ አዲስ የባህር ኃይል ጦር ሰፈር እንድትገነባ ቃል ገባ። ይሁን እንጂ የቀይ ባህር ዳርቻን ተከትሎ ባለው ክልል ሁነኛ ተጽዕኖ ያላቸው የአካባቢው የጎሳ መሪዎች የተቀበሉት ሐሳብ አልነበረም። መሐመድ ኩራር ኩርባ፣ እርሳቸውም ሆኑ ሌሎች የአካባቢው የጎሳ መሪዎች የሩሲያን የባሕር ኃይል ጦር ሰፈር ግንባታ ሐሳብ እንደማይደግፉ ይናገራሉ። እንደሚመስለኝ አንድ የወደቡን እጃቸው ካስገቡ በኋላ እንቅስቃሴውን መግታት ስለሆነ ሐሳባቸው አልተቀበል ነውም። ምንም አይነት ኢንቨስትመንት የለም። ሞክረዋል። ምንም ይሁን ምን ምንም አይነት ወታደራዊ ኃይል በዚህ መኖሩን አንቀበልም። ሚድል ኢስት አይ የተሰኘውና ዋና መስሪያ ቤቱን በለንደን ያደረገ የድረገጽ መጽሔት ባለፈው የካቲት ወር ሙሐመድ ሐምዳን ዳጋሎ የተባሉ ታዋቂ የሱዳን ሚሊሻ መሪ በቀይ ባሕር ዳርቻ ወታደራዊ ስፍር ለመመስረት ጥረት ቢያደርጉም የአካባቢው የጎሳ መሪዎች ለልማት የሚውል ገንዘብ ጥያቄ ካቀረቡ በኋላ መከልከላቸውን ዘግቦ ነበር። በሌላ በኩል አንድ የሩሲያ ወታደራዊ ግምጃ ቤት ቀደም ሲል በፖርት ሱዳን ተቋቁሞ እንደነበር ሆኖም የሀገር ውስጥ መገናኛ ብዙኃንና ነዋሪዎች እንደጠቆሙት እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ም ላይ ስራውን አቁሟል። አንድ ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ ፍላሚንጎ ወረዳ አቅራቢያ ከነበረው የቀድሞ ጦር ሰፈር አካባቢ የሩሲያን የባህር ኃይል ጦር ሰፈር ከዚያ የማቋቋም ሀሳብ ይደግፉ እንደሆን የአሜሪካ ድምፅ ላቀረበላቸው ጥያቄ ሲመልሱ ይህ ለኛ እንዲበጅ ታስቦ የሚደረግ ከሆነ ፈጥነን እንቀበለዋለን። እንግሊዞች ይሁኑ ሩሲያውያን፣ ወይንም አሜሪካውያን በጉዳዩ ላይ ስለሚሳተፈው ወገን ማንነት ግዴለኝም። አንድ ተንታኝ እንደሚሉትም የተሟላ የሩሲያ የባህር ኃይል ጦር ሰፈር በፖርት ሱዳን ይቋቋማል የሚለው ወሬ ለዓመታት ሲሰማ የቆየ ነው። ይሁን እንጂ እስካሁን ግን ተግባራዊ ሊሆን አልቻለም። ሲታሰብ የነበረውና ተረስቶ የቆየው የባህር ኃይል ጦር ሰፈር ጉዳይ ብዙ ዓመታትን ያስቆጠረ ነው። አምስት ወይንም ስድስት ጊዜ ይሁን እርግጠኛ አይደለሁም። ይህ የባህር ኃይል ጦር ሰፈር ይገነባል የሚል ቃል ከተገባ ግን ብዙ ጊዜ ሆኖታል። አንድ ሌላ ተንታኝ በበኩላቸው ገዢው የሱዳኑ ጁንታ በሐሳቡ ቆርጦ ከገፋ የባህር ኃይል ጦር ሰፈሩ ግንባታ መቀጠሉ አይቀሬ ነው ይላሉ። አላውቅም። እኔ እንደማስበው ግን በሚገነባው የባህር ኃይል ጦር ሰፈር አይነት የፖለቲካ ሂደቱ በሚከተለው አቅጣጫ የሚወሰን ይመስለኛል። ስልጣን ላይ ያለው ኃይል መቶ በመቶ የሱዳንን ወታደራዊ ኃይል ለመቆጣጠር ወደሚያስችለው አቅጣጫ ያምራል። እነኚህ ሁሉ ሁኔታዎች ወሳኝ ይመስሉኛል። ሱዳን ቀደም ሲልም አንስቶ ከሩሲያና ከሩሲያ ወታደራዊ ቡድን ዋግነር ጋር ጥሩ ግንኙነት አላት። ዘገባዎች እንደሚጠቁሙትም ወታደራዊ ጁንታ የሀገሪቱን ወርቅ በልዋጭ በማቅረብ ከሩሲያ የጦር መሣሪያዎችን ይሸምታል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በተከታይ ዝግጅታችን ደግሞ በኢትዮጵያ ውስጥ ያለውን የድርቅ ሁኔታ እንቃኛለን። የኢትዮጵያ መንግስት በደቡብና ደቡብ ምስራቅ የኢትዮጵያ ክፍሎች በሚሊዮን የሚቆጠሩ ሰዎችን ለረሃብ አደጋ ያጋለጠውን በድርቅ በይፋ ለማረጋገጡ ዓለም አቀፍ እርዳታዎችን እንዳያፋጠኑና የድርቅ ተዘጎጆዎች ተገቢውን እርዳታ በወቅቱ እንዳያገኙ እያደረገ ነው ሲሉ የእርዳታ ተቋማትና ተንታኞች ተናገሩ። ለሶስት ዓመታት ዝናብ ባለመዝነቡ ድርቁ ባጠቃቸው አካባቢዎች አስራ ሁለት ሚሊየን ሰዎች ለምግብ እጥረት ለውሃ ጥምና ለበሽታ የተዳረጉ ሲሆን ከነጥብ አምስት ሚሊየን በላይ ከብቶችን ሞተዋል። በዚህ ጉዳይ ላይ የተጠናቀረው ሰፋ ያለ ዘገባ ዘገባ ተከታዩ ነው በአፍሪካ ቀንድ ላለፉት ሶስት ዓመታት ዝናብ አለመጣሉ በሶማሊያ ኢትዮጵያና ኬንያ የሚኖሩ 46 ሚሊዮን ሰዎችን የምግብ እርዳታ ፈላጊ ያደረጋቸው ሲሆን የ9.5 ሚሊዮን ከብቶች ህይወት አልፏል ይህ በ40 ዓመታት ያልታየ መሆኑ የተገለጸው አስከፊ ድርቅ በኢትዮጵያም 12 ሚሊዮን ሰዎችን ለምግብ እጥረት ለውሃ ጥምና ለበሽታ ማጋለጡን አክሽን አጌንስት ሃንገር የተሰኘው ተቋም አስታውቋል። የዓለም የጤና ድርጅት ደግሞ በአጠቃላይ በምግብ ዋስትና እጦት፣ የተመጣጠነ ምግብ እጥረትና ከፍተኛ ድህነት ውስጥ ያሉ ሰዎችን ቁጥር 24 ሚሊየን ያደርሰዋል ሀገራት የሚያጋጥማቸው የምግብ እጦት እየከፋ ሄዶ ረሃብ አደጋ ውስጥ መግባታቸውን የተለያዩ ዓለም አቀፍ ተቀባይነት ያላቸው ማመላከቻዎችን ተጠቅሞ ይፋ የሚያደርገው የተቀናጀ የምግብ ዋስትና ደረጃ ምደባ ተቋም ባወጣው መረጃ መሰረት በኢትዮጵያ በድርቅ የተጠቁ አካባቢዎች የመጨረሻው ከፍተኛ አጣዳፊ የምግብ ዋስትና እጦት መሆኑን ከሚያመላክተው አምስተኛ ደረጃ በአንድ ወይም በሁለት ዝቅ ብለው አራተኛና ሶስተኛ ደረጃ ላይ እንደሚገኙ ያመለክታል። ለስድስተኛ ተከታታይ ወቅት ዝናብ አለመጣሉን ተከትሎ እየከፋ የሄደው ድርቅ በአፋጣኝ ምላሽ የማያገኝ ከሆነ ደግሞ በቀላሉ ወደ ረሃብ ሊያድርግ እንደሚችል የአክሽን አጌንስት ሀንገር የኢትዮጵያ ፕሮጀክት ዳይሬክተር ቤዛ አበበ ገልጸዋል። አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በጣም ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠቅበቀው የዝናብ ሁኔታ የሚሆን ከሆነና ካሁኑ ከመከሰቱ በፊት የተወሰኑ ድርቅ ስራዎችን መስራት ካልቻለ ጉዳቱን ለመቀነስ ወደዛ ሲትዌሽን የማንሄድበት ምንም አይነት ምክንያት የለም። በዚህ መልኩ ድርቁ በበረታባቸው የአፋር ሶማሊያ፣ ኦሮሚያ እና ደቡብ ክልሎች የሚገኙ የአካባቢው ባለስልጣናት በሺዎች የሚቆጠሩ ሰዎች ምግብና ውሃ ፍለጋ እየተፈናቀሉ መሆናቸውንና በርካታ ከብቶች መሞታቸውን በተደጋጋሚ አስታውቀዋል። የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ዓለም አቀፍ ተቋማትም የችግሩን አሳሳቢነት ገልጸው አፋጣኝ ምላሽ እንዲሰጥ ጠይቀዋል። በፌዴራል ደረጃ ግን የኢትዮጵያ መንግስት እስካሁን ድርቅ ያለበትን አሳሳቢ ሁኔታ ገልጾ ይፋ አላደረገም። ይህ ሁኔታ ቁጥራቸው እየጨመረ ለሚሄዱ ተረጂዎች አፋጣኝ እርዳታ ለማድረስ የሚደረገው ጥረት ላይ ተጽዕኖ እንደሚያሳድር ምሁራን ይገልጻሉ። ዶክተር ደረሰ ጌታቸው የአዮና ዩኒቨርሲቲ የማህበረሰብ ጥናት ተባባሪ ፕሮፌሰር ናቸው። እነዚህን አለም አቀፍ ድርጅቶች የሚቀበለው ሀገር መንግስት ሳይናገር፣ እነዚህ ዓለም አቀፍ ተቋማት የእርዳታ መጠንንም እርዳታ የሚደረስበትንም ፍጥነት መጨመር አይችሉም። ይህ በዓለም አቀፍ የእርዳታ ህጎች በኢንተርናሽናል ሂማኒቴሪያን ሩልስ ያለ ነገር ለምሳሌ የኢትዮጵያ መንግስት ሳይጋብዘው ወልድ ፉድ ፕሮግራም ኢትዮጵያ ውስጥ ያለውን የእርዳታ ህል መጠን ሊጨምር አይችልም። በተራዘመው ድርቅ ምክንያት በርካታ ዜጎቿ በረሃብ አፋፍ ላይ የሚገኙባት ሶማሊያ እንደ አውሮፓውያን አቆጣጠር በህዳር 2021 ዓ.ም ም የአስቸኳይ ጊዜ አዋጅ ያወጀች ሲሆን አለም አቀፉ ማህበረሰብ አፋጣኝ ምላሽ እንዲሰጥም ጥሪ አቅርባለች። የኬንያው ፕሬዝዳንት ዊሊያም ሩቶም ባለፈው ሳምንት የድርቁ ሁኔታ አሳሳቢ ደረጃ ላይ መድረሱን አስታውቀው መንግስታቸው በድርቅ ለተጎዱ አካባቢዎች ተጨማሪ በጀት መመደቡን ገልጸዋል። የኢትዮጵያ መንግስት ግን እስካሁን በብሔራዊ ደረጃ ድርቁን ይፋ ለማድረጉ ኃላፊነቱን እየተወጣ ላለመሆኑ ማሳያ ነው ያሉት ደግሞ በሞርጋን ስቴት ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ናቸው። ይህ መንግስት ተጠያቂነቱ አልተወጣም። አስከፊ ሁኔታ ነው፣ ሊደብቀው አይችልም። እንግዲህ መንግስት በረሃቡ ብቻ ሳይሆን ብዙ ውጥረቶች አሉ። መፈናቀል አለ፣ በየሀገሩ በምዕራብ ኢትዮጵያ፣ በሰሜን ኢትዮጵያ እንደዚሁ ድርቅም እየመጣ ነው እና ዝም ብሎ ገሸሽ እያለ ማለፍ የሌለበት ነገር ነው እና ዝም ብሎ መታየት የሌለበት ነው እና ይህ የመንግስትን ተጠያቂነት ውጥቀትን የሚያሳየው ተጠያቂነት ብቻ ሳይሆን ውጥቀት ፌሊየር። ድርቁን ሸሽተው ምግብና ውሃ ፍለጋ በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች በቂ እርዳታ እያገኙ እንዳልሆነ በተደጋጋሚ ይገልጻሉ። ለምሳሌ በኦሮሚያ ክልል ቦረና ዞን ከ867 ሺህ በላይ ሰዎች አስቸኳይ የምግብ እርዳታ የሚያስፈልጋቸው ቢሆንም ቋሚ እርዳታ የሚያገኙት 600 ሺህ ያክል ብቻ መሆናቸውን የቦረና ዞን አደጋና ስራ አመራር ገልጿል። ዶክተር ደረሰ መንግስት ለድርቁ ሀገር አቀፍ እውቅና መስጠቱ የችግሩን መጠን ለመረዳትና የእርዳታ አቅርቦቱን ችግር ለማቅለል ያስችላል ይላሉ። የኢትዮጵያ መንግስት እርዳታ ያስፈልገኛል ብሎ ስቴት ኦፍ ኢመርጀንሲ ሲያውጅ ረዳት ወይም ለጋሽ ሀገራት ናሁም ዓለም አቀፍ የሆኑ መልቲላተራል የልማት የተራድኦ ድርጅቶች ለምሳሌ እንደነ ወርልድ ፉድ ፕሮግራም እንደነ ነው ዩኤንኤችሲአር፣ ዩኒሴፍ አይነቶቹ እንዲህ አይነቱን እርዳታ ለማቅረብ በገፍ ይረባረባሉ። የእርዳታውንም ልክና የእርዳታውንም አቅርቦት መጠን አፕ ስኬል ያደርጋሉ። በድርቅ በተጎዱት አካባቢዎች እርዳታ እያቀረበ የሚገኘው አክሽን አጌንስት ሀንገር የኢትዮጵያ ዳይሬክተርም በዚህ ይስማማሉ። በየክልሉ በተናጠል የሚደረጉ ጥረቶች በሀገር ደረጃ ተቀናጅተው መሰራት ቢችሉ ሊደርስ ይችላል ተብሎ የሚፈራውን ትልቅ ጉዳት መቀነስ ይችላል። መንግስት ያለውን ጥይታ ለድርቁ ምላሽ ያለውን ጥይታ ወይም ሞር ቦልድ በሆነ ቮይስ ማውጣት ቢችል ብዙ ነገር ማሻሻል፣ ማስተካከል፣ መለወጥ ሊችል እንችላለን። የኢትዮጵያ መንግስት ድርቁ አሳሳቢ መሆኑን እንደ ጎረቤቶቹ ለምን በይፋ አላሳወቀም የሚለውን ለመጠየቅ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ጋር በተደጋጋሚ ብንደውልም ምላሽ አላገኘንም። ሆኖም ባለፈው ዓመት ነሐሴ ወር ላይ በጦርነት ምክንያት ከምትታመሰው ዩክሬን ስንዴ የጫነ መርከብ ወደ ኢትዮጵያ መጓጓዙና በኢትዮጵያ በድርቅ ለተጠቁ አካባቢዎች እንደሚከፋፈል ይፋ በተደረገበት ወቅት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ስንዴ አልገዛችም፣ ድርቅም አይመታትም ሲሉ አስተባብለው ነበር። ከቅርብ ጊዜ ጀምሮ አንዳንድ ነገር ይሰማል። ኢትዮጵያ በድርቅ ልትመታ ነው፣ ድርቅ ኢትዮጵያን ሊያጠቃታል የሚል ዜና በስፋት ይሰማል። እንዲሁም ኢትዮጵያ ስንዴ ገዝታ ስንዴዋ በጀልባ ተጭኗል የሚል ዜናም ተሰምቷል። ኢትዮጵያ ስንዴም አልገዛችም፣ ኢትዮጵያ ድርቅም አይመታትም። ዋናው የድርቅና የስንዴው ዓላማ ስንዴ ኤክስፖርት እናረጋለን ስላል ቀድሞ የማጥላላት ዘመቻ አካል ስንዴ ስንዴ ኤክስፖርት እናረጋለን እያሉ ስንዴ ያስገባሉ ስንዴ ኤክስፖርት እናረጋለን እያሉ በድርቅ ተመቱ ለማለት እንዲያመቻቸው ነው። ፕሮፌሰር ጌታቸው ይህ አይነት ማስተባበል መንግስት እውነቱን ለመሸፋፈን የሚያደርገው ጥረት ነው ሲሉ ይተቻሉ። ኢትዮጵያ መንግስት እንግዲህ እንደሚታየው በዓለም ደረጃ ገጽታ ገጽታ የጥሩ ነው እያለ ስለሚናገር እና ስለማሳየት ስለሚሞክር ያ ገጽታው ጥላሸት እንዲትልበት ስለማይፈልግ በዛ በዚያ ምክንያት እንግዲህ አለፍ አለፍ እያሉ ምንም ሳይናገሩም እየተባበቁም ያልፋሉ ግን ነገሩ ተደብቆ እንደማይቀር እና እሱ ብቻ ደግሞ ሳይሆን በሰው ሕይወት ላይ የማላገጥ ነገር ነው። ወደ ሀያ ሚሊዮን ህዝብ ነው የተጎዳብን። ወደ አምስት ሚሊዮን ከብቶች ናቸው ያለቁብን። በዚህ ደረጃ ዝም ብሎ ማየቱ የመንግስትን ደካማነትና ና ተጠያቂነትን ገሽሽ ያደረገ መሆኑን ያሳየናል ብዬ አምናለሁ። አንድም ተመርጦ ይሁን ሳይመረጥ ኃላፊነት ላይ የተቀመጠ መንግስት ህዝብን የመመገብ ኃላፊነት አለበት የሚሉት ዶክተር ደረሰ ጌታቸው ኢትዮጵያ ውስጥ ድርቅ በተደጋጋሚ ቢከሰትም በግድ ወደ ረሀብ ግን መቀየር የለበትም ይላሉ። ያ ካልሆነ መንግስት ኃላፊነቱን አልተወጣም፤ ውጤቱም አስከፊ ይሆናል። የዝናብ መቅረት እና የሰብል መበላሸት ወይም መጥፋት፣ ማሳው ላይ ሆኖ አለማደግ ያለሽን የመሬት ምርት ወይም ይልድ የሚለውን ቢቀንስም ሌሎች ነገሮች አሉ፣ ረሃብ ውስጥ እንድንገባ የሚያደርጉ ለምሳሌ ጦርነት አንዱ ትልቁ ምክንያት ነው። ጦርነት ባለባቸው አካባቢዎች ማረስ፣ መጎልጎል፣ መዝራት አይቻልም። አንድ ከሌላ ቦታ እንኳን እህል አምጥቶ መሸመት እና መብላት አይቻልም። ጦርነቱ የእህል ገበያውን ያስተጓጉለዋል። ሶስተኛ ሀገሮች ያንን ህዝባቸውን ሊመግቡበት የሚችሉትን ገንዘብ የጦር መድፍ፣ ታንክ፣ የጦር አውሮፕላን በመግዛት ይከሰክሳል እና በብዙ ጊዜ ኢትዮጵያ ውስነት ባለበት ሁኔታ ውስጥ ከአየሩ መዛባት ጋር ከባድ የድርቅና የረሃብ አደጋ ውስጥ እንዘፈቃለን። ምክንያቱም ኢኮኖሚያችን በጣም በጣም ኢንሴኪውር ስለሆነ ሁልጊዜ ለአደጋ ተጋላጭ ስለሆነ፣ ኢትዮጵያ ስንዴ ወደ ውጭ መላክ መጀመሯን በቅርቡ አስታውቃለች። ሱዳንና ኬንያን ጨምሮ ለስድስት ሀገሮች ሶስት ሚሊየን ኩንታል ገደማ ስንዴ ለመሸጥ መታቀዱም ይፋ ተደርጓል። ከዚህ ሽያጭ የሚገኘው የውጭ ምንዛሬ ግን አስቸኳይ የምግብ እርዳታ ለሚሹ ዜጎች የሚያመጣው ለውጥ ይኑር አይኑር ለጊዜው የታወቀ ነገር የለም። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ። ዝግጅቶቻችንን በዚሁ አጠናቀናል። አሜሪካ ድምጽ ራዲዮ በየቀኑ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ይደመጣል። በተጨማሪም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ እንገኛለን ኢንስታግራም ና ዩቲብ ብላያለን ፕሮግራማችን ላይ ጥቆማ ለመስጠት ወይም ደግሞ አስተያየታችሁን ለማጋራት በስልክ መስመራችን 202513505 ከፍለፊቱ የመደመር ምልክትና አንድን በማስቀደም በዋትሳፕ ላይ የድምፅ መልክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል ከቀናባሪያችን ኤልያስ አስማረ ጋር በመሆን ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩ ነገ በሌሎች ዝግጅቶች በድጋሚ እንገናኛለን ሰላም Dan ada